የአሜሪካ ድምጽ ሬዲዮ የአማርኛው አገልግሎት በየቀኑ ከምሽቱ 3 እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት በአማርኛ የሚያሰማውን ፕሮግራም አሁን ጀመረ። ለውጦች አሁን የታዩ በጤፍ ባለፈው አመቶች ጤፍ ወደ 12 እስከ 15 ኩንታል ብቻ ነበረ በሄክተር ገበሬ የሚያገኘው፣ ግን በዚህ ስራ የተጀመረው የጥር ፓኬጅ ገበሬ ሲጠቀም እስከ 25-30 ኩንታልም ያገኙ ብዙ አሉ። የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲ አቶ ካሊድ ቦምባ ናቸው። በግብርናው ዘርፍ ለውጥ ለማምጣት የተሰሩ ስራዎች አርሶ አደሩን በቀጥታ ተጠቃሚ ያደረጉ ናቸው ይላሉ። ዝርዝሩን በእለቱ አብይ ርዕስ ይቀርባል። ከምሽቱ ዜና መካከል ደግሞ በተቃዋሚ የአንድነት ፓርቲ አመራሮች ላይ ፍርድ ቤት በሰጠው ውሳኔ አቃቤ ሕግ ላቀረበው ይግባኝ ፌዴራል ፍርድ ቤት ዛሬም መልስ አልሰጠም ተባለ፣ ሞቃዲሾ በአንድ ሆቴል ውስጥ አልሻባብ 12 ሰዎች ገደለ፣ ግብፅ ውስጥ የተከሰከሰው የሩሲያ አውሮፕላን ምንም አይነት የቴክኒክ ብልሽት የለበትም ሲሉ አንድ የአየር መንገድ ባለሥልጣን ገለጡ የሚሉ ይገኙባቸዋል። ስፖርት፣ ጤናና አፍሪካ ንክ ርዕሶች በሁለተኛው አጋማሽ ይጠብቃችኋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ዛሬ ሰኞ ጥቅምት 22 ቀን 2015 ዓም አስተናጋጆቻችሁ እኔ ጽዮን ግርማና አዲሱ አበበ ነን። ፕሮግራማችንን ብርሃን ኃይሉ ትመራልናለች። አሁን የምሽቱን የዓለም ዜና እናስቀድማለን። የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ሀብታሙ አያሌውን ጨምሮ በሌሎች አራት የተቃዋሚ ፓርቲ አመራሮች ላይ የበታች ፍርድ ቤት የሰጠውን ብይን አስመልክቶ አቃቤ ሕግ ላቀረበው የይግባኝ አቤቱታ የፌዴራሉ ጠቅላይ ፍርድ ቤት ዛሬም ውሳኔ አልሰጠም። ፍርድ ቤቱ ዛሬ ውሳኔ ሊሰጥ ያልቻለው የታች ፍርድ ቤት ብይን የሰጠበት መዝገብና አቃቤ ሕግ ያቀረባቸው ማስረጃዎች ስላልደረሱት መሆኑን ገልጧል። መዝገቡ እንዲመጣም ትዕዛዝ አስተላልፏል። ጠቅላይ ፍርድ ቤቱ በዚህ ጉዳይ ላይ ብይን ለመስጠት ሲቀጥር ይህ ለሶስተኛ ጊዜ ሲሆን ውሳኔውን ጥቅምት 29 ቀን ለማሰማት ቀጠሮ ሰጥቷል። የአቃቢ ሕግ የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ የአመራር አባላት የነበሩትን አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ የአረናው አቶ አብርሃ ደስታ፣ የሰማያዊው አቶ የሽዋስ አሰፋ እንዲሁም አቶ አብርሃም ሶሎሞን ላይ የሽብር ወንጀል ክስ አቅርቦባቸው ቢሆንም የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ክሱን ሊያስረዳ አልቻለም ሲል መከላከል ሳያስፈልጋቸው በነጻ እንዲሰናበቱ መወሰኑ ይታወሳል። ትናንት እሁድ በአንድ የሞቃዲሾ ሆቴል ውስጥ የደረሰውንና በትንሹ ለ12 ሰዎች ሞት ምክንያት የሆነውን የአማጺው አልሻባብ ጥቃት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አወገዘ። ከ12ቱ ሰለባዎች መካከል የሆቴሉ ባለቤት፣ አንድ ወታደራዊ አዛዥ እና ሁለት የምክር ቤት አባሎች ይገኙባቸዋል። ሪቻርድ ግሪን አጠር ያለ ዘገባ አለው። ሰሎሞን ክፍሌ ያቀርበዋል። በባለሥልጣናቱ ገለጻ መሠረት የአልሻባብ ነውጠኞች ሰሐፊ ሆቴል መግቢያ ላይ ቦምብ የጠመዱበትን መኪና ካፈነዱ በኋላ የመንግሥቱ ወታደሮች አካባቢውን ተቆጣጥረዋል። ሰሐፊ ሆቴል በአብዛኛው የሚዘወተረው በመንግሥት ባለሥልጣናትና በከፍተኛ የንግድ ኃላፊዎች ነው። በጥቃቱ ሕይወታቸው ካለፉ ሰዎች መካከል አልሻባብ እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም ከሞቃዲሾ እንዲያፈገፍግ የተገደደበትን የማጥቃት ዘመቻ የመሩት ጀነራል አብዲከሪም ዩሱፍ ዳጋባዳን ይገኙበታል። የሶማሊያ ጸጥታ ጥበቃ ሚኒስትር አብድራዛቅ ኦማር መሐመድ ለአሜሪካ ድምፅ ራዲዮ ሲናገሩ ጥቃቱን ያደረሱት የአልሻባብ ነውጠኞች የቡሩንዲን ጦር ሰራዊት የደንብ ልብስ የለበሱ ናቸው። ዩኒፎርሙን ያገኙትም አልሻባብ ባለፈው ዓመት ሐምሌ ወር ላይ ሊጎ የሚገኘውን የቡሩንዲ ጦር ሰፈር ባጠቃበት ጊዜ ሳይሆን እንዳልቀረ ይገመታል ብለዋል አልሻባብ የትላንቱን ጥቃት ያደረስኩት እኔ ነኝ ሲል መግለጫ አውጥቷል ነውጠኛው ቡድን እንደ አውሮፓ ዘመን አቆጣጠር እስከ 2010 ድረስ አብዛኛውን የሶማሊያ ደቡባዊ ግዛት ይቆጣጠር እንደነበር ይታወሳል ከዚያ በኋላ ግን በአፍሪካ ህብረትና የሶማሊያ መንግሥት ወታደሮች ተገፍቶ ወጥቶ ወደ ገጠር ሄዷል ቡድኑ አሁንም ግን በመንግሥት ባለሥልጣናትና በአፍሪካ ኅብረት ወታደሮች ላይ ያነጣጠሩ ጥቃቶችን አልፎ አልፎ በማድረስ ላይ ይገኛል። ዓላማውም አክራሪውን የሻሪያ ሕግ በመላ ሶማሊያ ለመደንገግ ሲሆን፣ አንገት በመቅላትና በድንጋይ እየወገረ በመግደል እንዲሁም እጅና እግር በመቁረጥ የተለያዩ ክሶች የሚቀርቡባቸውን ሰዎች እንደሚቀጣ ይታወቃል። ከዚሁ ከሶማሊያው ዜና ሳንወጣ የተባበሩት መንግሥታት የጸጥታው ጥበቃ ምክር ቤት ይህን ጥቃት በመከላከልና የአማጺውን ቡድን አባላት በሙሉ የገደሉትን የሶማሊያ ወታደሮች አመስግኖ ሽብርተኝነት የዓለማችን ትልቁ ስጋት እንደሆነም አስምሮበታል። የጸጥታው ጥበቃ ምክር ቤት ሶማሊያ ወደ ተረጋጋ ሰላማዊ ሥርዓት ለመሸጋገር የምታረገውን ሂደት በሙሉ እንደሚደግፍም አረጋግጧል። ግብፅ ውስጥ የተከሰከሰውን የሩሲያ አውሮፕላን ያበላሸው ከአውሮፕላኑ ውጭ የተከሰተ ስህተት መሆኑን አንድ የአየር መንገዱ ባለሥልጣን አስታወቁ። አውሮፕላኑ አየር ላይ እንዳለ ብትንትኑን የሚያወጣ አንዳችም የቴክኒክ ብልሽት የለም ያሉት የበረራ ዲሬክተሩ አሌክሳንደር ስሚርኖቭ ናቸው። አውሮፕላኑ እየበረረ ሳይሆን ወደ መሬት እየወደቀ ነበር ያሉት ስሚርኖቭ የአውሮፕላኑ ሰራተኞችም ምንም ነገር መቆጣጠር ካለመቻላቸውም በላይ ስለ አደጋው ወደሚመለከተው ታወር ወይም ወደ ድምፅ ማስተላለፊያ ቦታ ማስተላለፍ የሚችሉትም መልእክት ሊሳካ አልቻለም ብለዋል። የሩሲያ አውሮፕላን ባለፈው ቅዳሜ በግብፅ ሲናይ ባረገበ መሬት ሲወድቅ በውስጡ የነበሩ 224 ተሳፋሪዎች እንዳለ መሞታቸው ታውቋል። መንገደኞቹ በግብፅዋ ሻርም ኤል ሼቅ መዝናኛ ቦታ በእረፍት ቆይተው ወደ አገራቸው የሚመልሱ በአብዛኛው ሩሲያውያን እንደነበሩም ታውቋል። የአውሮፕላኑ ሰራተኞች ቁጥር ደግሞ ሰባት ነበር። ወደ ሶሪያ የተላከው የዩናይትድ ስቴትስ ልዩ ኃይል ለወረራ ወይም ለጦርነት አለመሰማራቱን ዋይት ሃውስ ዛሬ አስታወቀ። ልዩ ኃይሉ ሶሪያ ውስጥ ሆኖ ከወታደሮቹ ጋር ጎን ለጎን በውጊያ የሚሰማራ እንደሆነ በመከላከያ ጉባኤ ላይ የገለጡት የብሔራዊ ደህንነት ረዳት አማካሪ ቤን ሮድስ ናቸው። የዩናይትድ ስቴትሱ ልዩ ኃይል የሶሪያ ወታደሮች በአይሲል የተያዙ ግዛቶችን ለማስመለስ በሚያደርጉት ውጊያ ከጎን በመሆን ጥረታቸውን ያግዛል ሲሉም ገልጠዋል። ባለፈው ሳምንት ፕሬዚዳንት ባራክ ኦባማ ሐምሳ የዩናይትድ ስቴትስ ልዩ ሰራዊት አባላት ወደ ሶሪያ እንዲሄዱ መወሰናቸው አይዘነጋም። የኢራቅ ምክር ቤት በጠቅላይ ሚኒስትሩ ስልጣን ላይ ገደብ ጣለ። አዲስ እርምጃ በሚወስዱበት ጊዜ ሁሉ የምክር ቤቱን አባላት እውቅና ማግኘት እንዳለባቸውም ወሰነ። ይህ የምክር ቤቱ አባላት የዛሬ ሰኞ ውሳኔ በጠቅላይ ሚኒስትር ሃይደር አል አባዲ ላይ ያነጣጠረ ሳይሆን በመንግስትና በምክር ቤት መካከል ያለውን ስልጣን ለመለየት እንደሆነም ተገልጧል። ምክር ቤቱ ዛሬ ከዚህ ውሳኔ ደረሰው ከአሁን ቀደም ጠቅላይ ሚኒስትር አባዲ የመንግስትን በጀት ለመወሰንና ሙስናንም ለማጥፋት ያወጡትን እቅድ በሙሉ ድምፅ ወስኖ ባጸደቀ በውራት ጊዜ ውስጥ መሆኑ ነው። ከዚህ ከጠቅላይ ሚኒስትር አባዲ አዲስ እቅድ በኋላ በርካታ የተቃውሞ ሰልፎች ተካሄደው እንደነበረም ተሰምቷል። እነዚህም ሙስናን፣ ደካማ የመንግሥት አገልግሎቶችን የሚቃወሙ ነበሩ። የጠቅላይ ሚኒስትሩ አንዳንድ የለውጥ እቅዶች የተተገበሩ ሲሆን፣ ሌሎቹ ደግሞ የምክር ቤት አባሎችን ድጋፍ የሚጠብቁ መሆናቸው ታውቋል። ጃፓን የደቡብ ኮሪያን ባህረ ገብ መሬት በወረረችበት ጊዜ ለወሲብ አገልግሎት የተፈረረባቸው ወይም የተመደቡ የደቡብ ኮሪያ ሴቶችን ጉዳይ በተመለከተ የተነሳውን ውዝግብ በፍጥነት ለማቆም መስማማታቸውን የደቡብ ኮሪያው ፕሬዚዳንት ፓርክ ጉዌን ላይ እና የጃፓን ጠቅላይ ሚኒስትር ሺንዞ አቤ ገለጡ። ይህ ጃፓን በጭካኔ ያካሄደችው የደቡብ ኮሪያ ወረራ በሀያኛው ምዕት ዓመት ግማሽ ላይ አያሌ ሴቶችን የወሲብ አገልጋዮች አድርጎ ጉዳዩም ለረጅም ጊዜ አወዛግቦ እንደነበር ይታወቃል። ሁለቱ መሪዎች ዛሬ ሰኞ በደቡብ ኮሪያ ዋና ከተማ ሶል ያካሄዱት የጋራ ስምምነት የጃፓኑ ጠቅላይ ሚኒስትር አቤ ስልጣን ከያዙበት ከ2012 እንደ አውሮፓ አቆጣጠር፣ ፓርክ ደግሞ ከ2013 ወዲህ የመጀመሪያ ግንኙነታቸው መሆኑም ታውቋል። አንድ የደቡብ ኮሪያዋ ፕሬዝዳንት ፓርክ ከፍተኛ አማካሪ እንደገለጡት ይህ ሴቶችን ለወሲብ አገልግሎት የዳረገው ጉዳይ ከቶኪዮ ጋር ያለውን ግንኙነት አን አሰናክሎ እንዳቆየ ለጃፓን ጠቅላይ ሚኒስትር ገልጸውላቸዋል። በመጨረሻም የቱርክ ፕሬዝዳንት ሪሴፕ ታይብ ኤርዶጋን አለም ፓርቲያችን ያገኘውን ድል ማክበር ይኖርበታል ይላሉ። እንደ ፕሬዝዳንቱ አባባል የፍትህና የልማት ፓርቲያቸው የምክር ቤት ምርጫ ውጤት የመላው ቱርክ ሕዝብ ድል ተደርጎ ሊቆጠር ይገባል ነው የሚሉት። ትናንት እሁድ የተካሄደው ምርጫ ቱርክን ከአስር ዓመታት በኋላ ወደ አንድ ፓርቲ አመራር የመለሳት ሲሆን የኬፒ ፓርቲ ከአምስት ወራት በፊት የምክር ቤቱን ብዙሃን መቀመጫ ከተሸነፈ ወዲህ ነው ይህ ለውጥ የመጣው። በዚህም ትናንትና ፓርቲው ከ50 ከመቶ በታች በማግኘቱ 550 አባላት የሚገኙበትን 316 መቀመጫዎች ሊያጣ ችሏል። ጠቅላይ ሚኒስትር አህመድ ዳቫ ቶቅሉ ትናንት እሁድ ማምሻው ላይ አንካራ ውስጥ ለደጋፊዎቻቸው ባሰሙት ንግግር ፖለቲካዊ መረጋጋት የሚፈጠርባት አዲሲቱ ቱርክ ትመሰርታለች በማለት የአንድነት ጥሪም አሰምተዋል። አድማጮች፣ ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ አማርኛው ቋንቋ ዝግጅት ክፍል የሚተላለፈውን ስርጭት ነው። የዛሬ ጥቅምት 22 ቀን 2008 ዓ ምት የምሽቱ አስተናጋጆቻችሁ ጽዮን ግርማና አዲሱ አበበነን። ጽዮን፣ የመጀመሪያ መስተንግዶሽ ይመስለኛል። እንኳን ደህና መጣሽ ወደ አየር እላለሁ። እንኳን ደህና ቆየህን። አድማጮችም እንደዛ እንደሚሉሽ እገምታለሁ። ጥሩ አያዝዘሻል። አድማጮች የዓለም ዜና አደመጣችሁ። ፕሮግራማችን በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ዕለቱ አብይ ርዕስ እንለፍ። ባለፉት አራት ዓመታት ባከናወናቸው ተግባራት ውጤቶች መገኘታቸውን የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲ ሰሞኑን ይፋ ባደረገው ባለ 110 ገጽ ሪፖርት አስታውቋል። የኤጀንሲው ዋና ስራ አስፈጻሚ አቶ ካሊድ ቦምባ ለአሜሪካ ድምፅ እንዳብራሩት በግብርናው ዘርፍ ለውጥ ለማምጣት የተሰሩ ስራዎች አርሶ አደሩን በቀጥታ ተጠቃሚ ያደረጉ ናቸው ብለዋል። ከተቋቋመ አራት ዓመታትን ያስቆጠረው ኤጀንሲው ምን ሲሰራ ቆየ? የአዲስ አበባው ዘጋቢያችን እስክንድር ፍሬው ለአቶ ካሊድ ቦምባ በመጀመሪያ ያቀረበው ጥያቄ ነው። በአራት አመት ላይ ለመሳት የሞከር ነው። የግብርና ዘርፍን በሰብሲስተንስ ያለ አነስተኛ ገበሬውን ወደ ኮመርሻላይዜሽን ለማምጣት ነው ያሰብ። አንዱ ትልቅ ነገር በዛ ምርትና ምርታማነቱን ማሳደግ ነው። ኮመርሻላይዜሽን ሲባል ለንግድ እንዲያ ለገበያ እንዲያመርት ለማድረግ ወደ ገበያ ለማምጣት ነው። ግን ወደ ገበያ ደግሞ የሚያመጣው እህሉን ማባዛት መጀመር አለብን። ምርትና ምርታማነት ካላደገ ወደ ገበያ ማምጣት እስከዚህ ድረስ ትልቅ ለውጥ ያመጣል እና በሁለት እጅ ነው መሳት አለብን አንዱ ምርታማነት ማሳደግ ሁለተኛ ደግሞ ከገበያ ጋር በደንብ ማሳሰርና ገበሬው ጥሩ ዋጋ እንዲያገኝ ነው። ስለዚህ ከዚህ አንጻር በአራቱ አመት በአጭሩ ንገሩ፣ ምን ምን ስራዎች ተከናወኑ? ይሄን ለማሳደግ አሁን ያሏቸውን አሁን የሰራ ነው። በሶስት ኤሪያዎች ነው። አንዱ በሲስተሚክ ኤሪያ የምንለው ነው። ሶስት ክፍሎች ነው የሰራቸው። በሶስት ክፍሎች አንዱ ክፍል የእስር ችግር አለ፣ የማዳበሪያ ችግር አለ፣ የሪሰርች ኤክስቴንሽን እነሱን ሁሉ በደንብ ማጠንከር እና ማሳደግ ይጠበቅ ነበር እዛ ላይ ጥሩ ስራ ተሰርቷል። አሁን ይሄ ኢትዮስ ስራ የሚባል አዳዲስ ማዳበሪያ ምጥን ማዳበሪያ የሚባል እኛ በትራንስፎርሜሽን አጀንዳ በኩል ነው የመጣው። እሱ ላይ በጣም ጥሩ ስራ አሁን በጤፍ ላይ ትልቅ ዕድገት የታየ ስራ በዚህ ነው የመጣው። ከገበያ መሳሰር ደግሞ እዛ ላይም ትልቅ ስራ ተሰርቷል። የቢራ ገብስ ብዙ ገበሬዎች ለቢራ ኢንዱስትሪ ኦልሬዲ እያመረጡ ግንኙነት እየተፈጠረ ነው። ይሄም በአራት ዓመት የሆነ ነገር ነው። በቆሎ ደግሞ የዓለም ምግብ ፕሮግራም የነሱ ምግብ እርዳታ ለደቡብ ሱዳንና ሌላ ሀገር የሚልኩት ከኢትዮጵያ ገበሬ የተመረጠ በጥሩ ወጋ የተሸጠ ወደዛ ለማዛወር ግንኙነት ፈጥረናል፣ ግን ገና ወደ ተግባር አልተገባም። ግንኙነት ፈጥራችኋል ነው መሸጥ ጀምረዋል? ገበሬ መሸጥም ጀምረዋል። ያለፈው ሶስት አመት ላይ 8 ቶን ሜትሪክ ተን 8 ሺ ኩንታል ለደብሎፒ ተሸጠዋል። በቀጥታ ከገበሬዎች ከገበሬዎች በኮኦፐሬቲቭ ጋር ተሰብስበው ወደዛ ነው የተሸጠው። ማህበረሰብ ስራ ማህበራት ትክክል የእያንዳንዱን ገበሬ ህይወት ከማሻሻል አንጻር እንግዲህ ዞሮ ዞሮ አላማው የህዝቡን የኑሮ ሁኔታ ማሻሻል የገበሬውን ኑሮ መለወጥ ነው እና ምን ተጨባጭ ለውጥ መሬት ላይ እየታየ ነው? ከዚህ አንጻር አሁን በአራቱ ዓመት አሁን እዚህ የነገሩ ነጥቦች ተደምረው ምን ለውጦች እየታዩ ነው? ትልቁ ለውጦች አሁን የታዩ በጤፍ ባለፈው አመቶች ጤፍ ወደ 12 እስከ 15 ኩንታል ብቻ ነበረ በሄክተር ገበሬ የሚያገኘው ግን በዚህ ስራ የተጀመረው የጥር ፓኬጅ ገበሬው ሲጠቀም እስከ 25 30 ኩንታልም ያገኙ ብዙ አሉ። ጥር ፓኬጅ ሲሉ እሱን ያብራሩ፣ ሊላ አድማጮች ግልጽ ለማድረግ። እሺ፣ የጥር ፓኬጅ ስንል መጀመሪያ በጤፍ ኢምፕሩቭድ ሲድ የሚባል ምርጥ ዘር ለምን የጥር ፓኬጅ ተባለ? ጥር ፓኬጅ በእንግሊዝኛ ቲ አይ አር አር አክሮኒም ነው። ቲ ለጤፍ የሚቆም ነው። አይ ደግሞ ለኢምፕሩቭድ ሲድ፣ ለተሻሻለ ዘር። አር ሲባል ሮ ፕላንቲንግ መስመር መዝራት እና ሌላ አር ደግሞ ሪዱስ ሲድ ሬት የተቀነሰ ዘርያ ኳንቲቲ፣ መጠን መጠን። ብዙ ጊዜ ሰባ በመቶ ኢንክሪስ ያደርግለታል፣ ይጨምርለታል። ጥሩ ውጤት እያመጣን ነው። እዚህ ላይ አሁን የጠቀሷቸው ለማሳያ ያህል በተወሰኑ ገበሬዎች የተሞከሩትን ነው እየገለጹልኝ ያሉት። ገበሬዎች ከተጠቀሙ ይሄን ማድረግ እንደሚችሉ አረጋግጠናል ነው እያሉ ያሉት ወይስ በተግባር ይህን ያህል ቁጥር ያላቸው ገበሬዎች እየተጠቀሙበት ነው ተስፋፍቷል እያሉኝ ነው? ተስፋፍቷል። ይሄ ነገር መጀመሪያ አራት ዓመት በፊት በሶስት ገበሬ ነበረው ይህን ነው የጀመርነው፣ ከምርምር ጋር፣ ከደብረ ዘይት ምርምር ጋር። ከእሱ በኋላ ወደ 1200 ሄደን ነበረ ሶስት ዓመት በፊት ዘንድሮ ስድስት ሚሊዮን ገበሬ በዚህ ለዚህ ፓኬጅ ተሰልጥኖ ነው ወደ ሁለት ነጥብ ሁለት ሚሊዮን አርሶ አደር ኦልሬዲ ይሄንን ነገር እየተጠቀመው ነው። ሶ ይሄ ማሳያ ብቻ ሳይሆን ብዙ ገበሬ እየተጠቀመው ነው። ለምሳሌ ብዙ ገበሬ እየተጠቀመ ነው ሲሉ የትኛውን የጤፉን ነው ያሉኝ? ወይስ ቅድም የጠቀሱትን አጠቃላይ ጥር ያሉትን የጤፍ ጥር ፓኬጅ ነው እሱን ነው ሁለት ነጥብ ሁለት ሚሊዮን ገበሬ እየተጠቀመ ያለው። ከማስፋፋት አንፃር ይሄንን አሁን ሁለት ነጥብ ሁለት ብለዋል ስንት ነው ያቀዳችሁ ግባችሁ ስንት ነው ይህን ያህል ገበሬ እናዳረሳለን ብላችሁ ለማሰልጠን ስድስት ሚሊዮን ገበሬ ነበረ ሚሊዮን ገበሬ እሱ ት በአራቱ ዓመት ይህንን እቅድ ተሳክቷል። ደግሞ ገበሬው ሲሰለጠን ሁሉ ጊዜም ኢሚዲት አይጠቀመውም እና ያስብ ነው። ከተሰለጠነ ገበሬ አንድ ሶስተኛው ይጠቀማል ብለን ነበር ያሰብ ነው። እሱም ተሳካለን አንድ ሶስተኛው ነው አሁን ከ6 ሚሊዮን የተሰለጠነ ገበሬ ሁለት ጥ ሁለት እየተጠቀመው ነው። ሌሎቹ ለምን አይጠቀሙም? መጀመሪያ ማየት አለባቸው ውጤቱን ማየት አለባቸው፣ እና ሲረጋገጡ እሱ ጊዜ ነው የሚጠቀሙት። በሶስት ገበሬ የጀመርነው አራት ዓመት በፊት ውጤት ነው ብለን ነው የምናስበው። እንግዲህ አንዳንድ ሰው አቶ ካሊድ ስለ ጤፍ ብቻ ነው እየተናገሩ ያሉት ይሄ ትራንስፎርሜሽን ወይም ለውጥ እንበለው ሌሎች ምርቶችን ሳይመለከትም ወይ በትክክል የትኞቹን የትኞቹ ላይ ነው የምታተኩሩት ብሎ ሊጠየቅ ይችላል። ምንድን ነው ምላሽ ሰው ጤፍ ላይ ትልቅ ውጤት ስለመጣ ነው እዛ ላይ ብዙ ጊዜ የምናነጋግረው፣ ግን በሌላ ዝርያዎችም እየሰራ ነው በበቆሎ ቅድም እንዳልኩት 800 ሺህ ኩንታል ወደ አለም ምግብ ፕሮግራም እየተሸጠ ነው። በስንዴ ደግሞ ከውጭ ሀገር የሚመጣውን ሪፕሌስ ለማድረግ ብዙ ስራ እየተሰራ ነው። የቢራ ገብስም ከብዙ ገበሬ ጋር እየሰራን ዲያጆና ሀይንክንን ለማሳሰር ኦልሬዲ ትሞክሯል። ሶ የጤፍ ብዙ ጊዜ የምናነሳው በጣም ብዙ ገበሬ እዛ ላይ ስለተሳተፈ ነው። ግን ሌላ ዝርያ ላይም ብዙ እየተሰራ ነው። አቶ ካሊድ ቦምባ የኢትዮጵያ ግብርና ትራንስፎርሜሽን ኤጀንሲ ዋና ስራ አስኪያጅ በጣም አመሰግናለሁ፣ ስለ ጊዜ በጣም አመሰግናለሁ። የዕለቱን አብይር ስነ ያደመጥ ነው። አድማጮች ወደ መጽሔት ዘገባ ደግሞ እናልፋለን። ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን ሶሪያ ውስጥ የሚዋጉ የአሳድ መንግስት ተቃዋሚዎችን ለማገዝ ዩናይትድ ስቴትስ ልዩ ኃይል እንደምትልክ ባለፈው አርብ አስታውቃለች ቀደም ሲልም ዜናውን አሰምታን። ከተለያዩ ጦርነት ቀጠናዎች የአሜሪካን ወታደሮች ማስወጣት ለያዘው የኦባማ አስተዳደር እርምጃው አንጻራዊ ነው ተብሏል። የቪኦኤ ዘጋቢ ማይክል ቦማን የላከውን ትዝታ በላቸው ታቀርባለች። ዩናይትድ ስቴትስ ወደ ሶሪያ ልዩ ኃይሎችን ለመላክ መወሰኗ ካለፈው አርብ ጀምሮ ለፕሬዝደንትነት የሚወዳደሩ የሁለቱም ፓርቲዎች አባላት መካከል የክርክር ነጥብ ሆነዋል። ይሁን እንጂ እንደ አውሮፓ አቆጣጠር በ2017 ዓ ም ፕሬዚደንት ኦባማን ለመተካት በእጩነት ለመቅረብ ከሚጥሩት የሪፐብሊካንም ሆነ የዴሞክራቲክ ፓርቲ አባላት ሀሳቡ እሰየው የተባለለት አልሆነም። የሪፐብሊካኑ እጩ ሰናተር ማርኮ ሩቢዮ እስላማዊ መንግስት አከርካሪውን መመታት አለበት ይላሉ ወይ እነርሱ ወይ እኛ እናሸንፋለን። ወረራቸው በሶሪያ ወይንም በኢራቅ እንደማይገደብ ስለምናውቅ ከወዲሁ መንቀሳቀሻ ሜዳ በማሳጣት ድባቅ ልንመታቸው ይገባል ይላሉ ሩቢዮ። የሆነ ሆኖ ሩቢዮ ውሳኔውን ቀደም ብሎ ባለማድረግና አሜሪካ በሙስልም ዓለም በከባድ ጥረት አገኘች ያሉትን ድል በከንቱ በማባከን ፕሬዚደንት ኦባማን ኮንነዋል። እኚህ ፕሬዝደንት የታወቁት ከጦርነት በመሸሽ ነው። የተመረጡትም ወታደሮችን ከኢራቅ ከአፍጋኒስታን እናስወጣለን፣ የአሜሪካ ጣልቃ መግባት መቆም አለበት ያሉ ናቸው በማለት ኦባማን ተችተዋል። ሩቢዮ ማርኮ ሩቢዮ ከፍተኛ የአሜሪካ የጦር ኃይል በሱሪያ ተመድቦ እስላማዊ መንግስት እንዲወጋም አይደግፉም። ይልቁንስ ቁጥራቸው ሰፋ ያለ የመካከለኛው ምስራቅ ሀገሮች የሱኒ አክራሪዎችን ነጥለው እንዲወጉ አሜሪካ ማስተባበር አለባት ነው የሚሉት። ሩቢዮ የሰጡት አስተያየት ከሪፐብሊካኑ ይቅርታ፣ ከሊበራሉ የዴሞክራቲክ ፓርቲ ተወዳዳሪ ከበርኒ ሳንደርስ አመለካከት ጋር ተመሳሳይ ነው። ሳንደርስ ቁጥራቸው ሃምሳ የሚደርስ ወታደሮችን በሶሪያ መመደብ የከፍተኛ ጦርነት ጅምር እንዳይሆን ስጋት ያሰማሉ። እንደ ካሁን ቀደሞቹ ጦርነቶች ዩናይትድ ስቴትስ ማለቂያ የሌለው የሌሎች አገሮች ቀውስ ውስጥ ጣልቃ በመግባት የለባትም ይላሉ። እስላማዊ መንግስት የጋረጠውን ችግር ዓለም በጋራ ሊፈታው ይገባል ይላሉ በርኒ ሳንደርስ። በህዝብ የሀሳብ መለኪያ ሰንጠረዥ በውድድር ቀድሞ የሚታዩት ዴሞክራቷ ተወዳዳሪ ሂለሪ ክሊንተን ግን ወታደሮች ወደ ሶሪያ መላክ አስፈላጊነቱ ላይ ከፕሬዝደንት ኦባማ አስተዳደር ጋር ይስማማሉ። በአሁኑ ጊዜ አስፈላጊነቱ በግልጽ ይታየኛል። ሆኖም በመካከለኛው ምስራቅ ሰፊ የምድር ጦር ማስፈንን እቃወማለሁ ብለዋል ክሊንተን። ዋይት ሀውስ ወደ ሶሪያ የሚላኩት የዩናይትድ ስቴትስ ወታደሮች የፕሬዝደንት አልአሳድ ተቃዋሚ በመሆን አይስልን የሚወጉትን የሚረዱና የሚያሰለጥኑ ናቸው ብለዋል። ይህ ኃይል በቀጥታ በጦርነት በመካፈልን ሚና አይኖረውም ብለዋል የዋይት ሀውስ ቃል አቀባይ ጆሽ እርነስት። ወደ ተከታዩ ዘገባ እናልፋለን። ክልላዊ ሀገሮች በቦኮ ሀራም ላይ የሚያካሂዱትን ትግል ለመርዳት በሰሜን ካሜሩን የድሮን ማለትም የሰው አልባ ተዋጊ አውሮፕላን ሰፈር መስርታለች። ይህ እርምጃ ምን ያህል ለውጥ ሊያመጣ እንደሚችል ጠበብት እየመረመሩ ነው። በምዕራብ አፍሪካ ያሉት ወታደሮች በድሮኖች መኖር ተጠቅመው በሰሜን ምስራቅ ናይጄሪያ ያለውን የሽብር ሁኔታ ለማቆም ይችሉ ይሆን? ለዚህ ጥያቄ ትንታኔ እንዲሰጡ የእንግሊዝኛው ክፍል ዘጋቢ ዴቪድ አርኖልድ ሁለት የፖሊስ ጠበብትን አነጋግሮ ያጠናቀረውን ዘገባ አዳነች ፍሳይት ታቀርበዋለች። የምዕራብ አፍሪቃ ሀገሮች በቦኮ ሐራም ላይ የሚያካሄዱትን ትግል ለመርዳት በአሁኑ ወቅት አራት የዩናይትድ ስቴትስ ድሮኖች ሰፈሮች ተመስርተዋል። ሶስቱ በኒጀር፣ ቡርኪና ፋሶ ና ቻድ ናቸው። አዲሱ የድሮኖች ሰፈር በሰሜን ካሜሩን እየተመሰረተ ነው። ሰሜን ካሜሩን ከናይጀሪያ እየዘለቁ የቦኮ ሐራም አማጽያን ጥቃት የሚያዘወትሩበት ቦታ ነው። በናይጀሪያ የዩናይትድ ስቴትስ አምባሳደር የነበሩት ጆን ካምፔል የድሮኖች በአካባቢው መኖር ለውጥ ሊያመጣ ይችል እንደሆነ ይጠራጠራሉ። ናይጀሪያ ከዚህ በፊት ከዩናይትድ ስቴትስ ስታገኝ የቆየውን የመረጃ አሰባሰብ አገልግሎት ብዙም አልተጠቀመችበትም ይላሉ። ፕሬዚዳንት ኦባማ ካሜሩን ውስጥ የድሮን ሰፈር እንዲመሰረት ትዕዛዝ ማስተላለፋቸውን ለሀገሪቱ ምክር ቤት አሳውቀዋል። ነገሩን በጣም ወሳኝ የሚያደርገው ማናቸውም ሰፈሮች በአሜሪካ የጦር ተዋጊዎች ላይ የተመሰረቱ አለመሆናቸው ነው። መረጃ በመሰብሰብ ላይ የሚያተኩሩ ናቸው። ይህ በፊትም ያለፍንበት ጉዳይ ነው። የቺቦክ ሴት ተማሪዎች ከተጠለፉ በኋላ የዩናይትድ ስቴትስ ሰራተኞች ወደ ናይጄሪያ ተልከው ነበር። ሆኖም የስለላ ማሰባሰቡ ስራ ያስገኘው ጥቅም የለም። ቦኮ ሐራም በአካባቢ በሚደረግበት ወታደራዊ እንቅስቃሴ ምክንያት የማጥቃት ተግባሩን ጋብ በማድረግ በጫካዎችና ተራራዎች የተወሰነ ቢመስልም አብዛኛውን ጊዜ ወጣት ሴቶችን በማሰማራት በናይጄሪያ ሶስት የሰሜን ምስራቅ ክፍላተ ሀገር መስጊዶችና ገበያዎች የአጥፍቶ መጥፋት ድርጊቶችን እየፈጸመ ነው። ሮበርት ማርቲን የተባሉት በሳምንታዊ የመከላከያ መጽሔት የሚሰሩ ተንታኝ በበኩላቸው አውንታዊ አመለካከት አላቸው። መላ የክልሉ ወታደሮች፣ አዛዦችና ፕሬዚዳንቶች ትልቅ እርዳታ አድርገው ይተውታል። ምክንያቱም ናይጄሪያና ጎረቤቶቿ አገሮች በቦኮ ሀራም ላይ በሚያካሄዱት ትግል የጎደላቸው ነገር ተገቢው የስለላ አሰባሰብ ነበር። ብዙውን ጊዜ ራሳቸውን በመከላከል ተግባር ላይ ለመወሰን የተገደዱት ቦኮ ሀራም ቀጥሎ ስለሚያደርገው ነገር መረጃ ስለሌላቸው ነው። ስለሆነም የድሮኖች በካሜሩን መኖር ይረዳቸዋል ማለት ነው። ካምፔል ከዚህ በፊት ወታደሮቹ ስለሚያሰሙት የተጋነነ ድል ሲናገሩ ከቅርብ ወራት ወዲህ ስለ ቦኮ ሓራም መዳከም ብዙም የሚያስደስት ወሬ አልተሰማም ብለዋል። ሆኖም ወታደራዊ ኃይል ቦኮ ሓራም እንደ ተዳከመ ሲናገር ቆይቷል። የዜና ምንጫችን እጅግ የተወሰነ በመሆኑ የናይጀሪያ ወታደራዊ ኃይል በሚለው ላይ ለመወሰን እንገደዳለን ሲሉ አስገንዝበዋል። ፕሬዚዳንት መሐመዱ ቡሃሪ ለፕሬዚዳንትነት እንደ ተመረጡ ቦኮ ሓራምን ለማጥቃት ቃል ገብተው ነበር። ሮበርት ማርቲን ታዲያ ቡሃሪ ቦኮ ሃራምን ለመምታት ዝግጅት ሲያደርጉ እንደቆዩ ጠቁመዋል። በአብዛኛው የተሰራው ነገር ዋናዎቹን አማጽያን ለመምታት የተቀነባበረ ወታደራዊ ዝግጅት ማድረጉ ላይ ነው። አንደኛው የናይጄሪያ ጸጥታ ኃይሎችን ማዘጋጀት ነው። ለዚህ ተግባር ዋናውም ወታደራዊ ኃላፊዎቹን ይቅርታ ለዚህ ተግባር ዋናውም ወታደራዊ ኃላፊዎቹን መለወጥ ነው። እንዲቀጡ ተፈርዶባቸው የነበሩ ወታደሮች ክሱ እንዲነሳላቸው ማድረግ፣ ወታደራዊ ኃይሉን በሚገባ ማስታጠቅ እና ከጎረቤት አገሮች ጋር ግንኙነት ማጠናከር እንዲሁም የተባበሩ አገሮችን የሆነ የጣምራ ግብረ ኃይል መመስረት የመሳሰሉ ነገሮች ላይ ሲተኮር ቆይቷል። ጦርነቱ የሚካሄድባቸው ሶስት የናይጄሪያ ሰሜን ምስራቅ ክፍላተ ሀገር በቀድሞው ፕሬዚዳንት ጉድላክ ጆናታን ችላይ የተባሉ እንደሆኑ ካምፔል ገልጸዋል። ሙስሊሞች በሚበዙባቸው ቦታዎች የትምህርት ስርዓቱ ደካማ በመሆኑና የመንግስታዊ አገልግሎቶች አለመኖር በህዝቡ ዘንድ ቅሬታ እንዳሳደረም ጨምረው ገልጸዋል። ለቦኮ ሐራም እንቅስቃሴ ያመቸው በሰሜን ናይጄሪያ ሙስሊሞች ዘንድ የሃይማኖት እምነት መጠናከር ከመጥፎ አስተዳደርና ከመገለል ጋር ተዳምሮ ነው። ቦኮ ሐራም ግን ከልፈፋውና ከተግባሩ የምንገነዘበው ነገር ቢኖር ስር የሰደደውን የሰሜን እስላማዊ እምነትን የማይቀበል መሆኑን ነው። እንዲያውም የሶኮቶ ሱልጣንንና የቦርኖ ሼህን ለመግደል ሞክሯል። የወቅቱ የናይጀሪያ ፕሬዝደንት ቡሃሪ ሙስሊምና የቀድሞ ወታደራዊ ጀነራል ስለሆኑ ቦኮ ሐራምን ለማሸነፍ አለመቻል እንደሚያሳፍራቸው ማርቲን ይናገራሉ። ይህ አሸባሪ ድርጅት ለመንቀሳቀስ መቻሉ ብቻ ሳይሆን በቅርቡ ግዛት ለመቆጣጠር መቻሉ ራሱ ያስቆጣል። በበርካታ የደቡብ ናይጄሪያ ሕዝብ ዘንድ በሰሜን ናይጄሪያ ፖለቲከኞችና በቦኮ ሀራም መካከል ግንኙነት አለ ለሚለው እምነትም ምላሽ መስጠት ይኖርባቸዋል። ወታደራዊ ኃይል እስከ ታህሳስ ወር ባለው ጊዜ ውስጥ ቦኮ ሀራምን እንዲያጠፋ ቡሃሪ ትዕዛዝ ሰጥተዋል። ይህ ትዕዛዝና ጥረት ውጤት ያገኝ እንደሆነ ግን ከጊዜ ጋር ይታያል። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአሜሪካ የአማርኛ አገልግሎት በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚያስተላልፈውን ስርጭት ነው። አርስተ ዜና እናሰማለን አድማጮቻችን የቀድሞው የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ሀብታሙ አያሌውን ጨምሮ በሌሎች አራት የተቃዋሚ ፓርቲ አመራሮች ላይ ክስ የበታች ፍርድ ቤት የሰጠውን ብይን አስመልክቶ አቃቢ ሕግ ላቀረበው የይግባኝ አቤቱታ የፌዴራሉ ጠቅላይ ፍርድ ቤት ዛሬም ውሳኔ እንዳልሰጠ ታውቋል። ትናንት እሁድ በአንድ የሞቃዲሾ ሆቴል ውስጥ የደረሰውንና በትንሹ ለ12 ሰዎች ሞት ምክንያት የሆነውን የአማጺው አልሻባብ ጥቃት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አውግዟል። ከ12ቱ ሰለባዎች መካከል የሆቴሉ ባለቤት፣ አንድ ወታደራዊ አዛዥና ሁለት የምክር ቤት አባሎች ይገኙባቸዋል። ግብፅ ውስጥ የተከሰከሰውን የሩሲያ አውሮፕላን ያበላሸው ከአውሮፕላን ውጭ የተከሰተ እንጂ በአውሮፕላን ውስጥ ምንም አይነት የቴክኒክ ብልሽት እንደሌለ አንድ የአየር መንገድ ባለስልጣን አስታወቁ። አርዕስተ ዜናው ይኸው ነው። አድማጮች አሁን ሰዓቱ የስፖርት ፕሮግራም የሚቀርብበት ነው። አዘጋጅና አቅራቢ ሰለሞን ክፍሌ ነው። ኬንያውያኑ ሜሪ ኪታኒና ስታንሊ ቢዮት በትላንቱ የኒውዮርክ ሲቲ ማራቶን በሁለቱም ጾታዎች አሸነፉ። የኢትዮጵያ ሯጮች በሴቶቹ የሁለተኝነት፣ በወንዶቹ የሦስተኝነቱን ስፍራ ወስደዋል። በእግር ኳስ የኢትዮጵያና የአውሮፓ ፕሪምየር ሊጎችን ግጥሚያ ከነ ውጤቶቻቸው ይዘናል። የቢስክሌት ዜናም አለን። አብራችሁን ቆዩ። ሜሪኪታኒ ትላንት ለሁለተኛ ጊዜ በተከታታይ የኒውዮርክን ማራቶን አሸንፋ ስትገባ ሁለት ጣቶቿን ከፍ አድርጋ አሳይታለች ሁለት ሰዓት 24 ደቂቃ ከ25 ሴኮንድ ነው ጊዜዋ። ኪታኒ ባለፈው ዓመት እንዳደረገችው ሁሉ ትላንትና መጨረሻ ላይ ፍጥነቷን ጨምራ በመሮጥ ነው ያሸነፈችው። የ33 ዓመት ዕድሜ ያላት የሁለት ልጆች እናት ሜሪ ኪታኒ በኒውዮርክ ሲቲ ማራቶን ሁለቴ ስታሸንፍ ስምንተኛዋ ሴት አትሌት ሆናለች። ከዚህ ቀደም በተመሳሳይ ሁለቴ አከታትላ በኒውዮርክ ማራቶን ያሸነፈችው ሯጭ እንግሊዛዊቷ ፖላ ራድክሊፍ ናት። ትላንት በ45ኛው የኒውዮርክ ማራቶን ኪታኒን ተከትለው በሁለተኝነትና ሦስተኝነት የገቡት የኢትዮጵያ አትሌቶች በኒውዮርክ ስትሮጥ የመጀመሪያዋ የሆነው አሰለፈች መርጊያ መርጊያና ትላንት ለሁለተኛ ጊዜ የሮጠችው ትዕግሥት ቱፋ ናቸው። 2532ና 2550 ተመዝግቧል ጊዜያቸው። ኪታኒ በ67 ሴኮንዶች ሁለተኛዋን ቀድማለች። በጣም ሰፊ ልዩነት ነው። ኬንያውያን ባጠቃላይ በኒውዮርክ ማራቶን ሶስት ያከታትሉ በማሸነፍ ትላንት የመጀመሪያዎቹ ሲሆኑ ከተጀመረ ጀምሮ ደግሞ 22ተኛው ነው። ከአርባ አምስቱ ማለቴ ነው። በወንዶቹ ትላንት በአስደናቂ ብቃቱ ያሸነፈው የ29 ዓመቱ ውስጥ አሊ ቢዮት ነው። የራሱን የሀገሩን ልጅ ጄፍሬን አስከትሎ ነው የጨረሰው። በ14 ሴኮንዶች ቀድሞታል። ሶስተኛ የወጣው ኢትዮጵያዊው ሌሊሳ ዴሲሳ ነው። የ2013ና 2015 ቦስተን ማራቶን አሸናፊው ሌሊሳ ባለፈው አመት ኒውዮርክ ማራቶንም በሁለተኝነት ጨርሷል። ትላንት የገባበት ጊዜ ሁለት አስር አርባ ስምንት ተመዝግቧል። በአመት ጊዜ ውስጥ አራተኛ ማራቶኑ ነበር ለሌሊሳ ዴሲሳ ትላንት። በነገራችን ላይ ይህን በኬንያውያን ተይዞ የቆየውን ማራቶን ለማሸነፍ አምስት አባላት ያሉት የኢትዮጵያ ወንዶች ሯጮች ቡድን ጠንክሮ በመለማመድ ላይ ይገኛል። ሌሎች በርካታ ኢትዮጵያውያንም አሉ በዚህ ዌስት ሳይድ ራነርስ ክለብ በተሰኘው ክበብ ውስጥ የሚሰለጥኑ የክበቡ ፕሬዝደንት ቤል ስታብ ሲናገሩ ኢትዮጵያውያኑ በአብዛኛው የራሳቸው አሰልጣኞች ናቸው። እንዲህ ብለዋል፣ እኛ አናሰለጥናቸውም። አንዳንዶቹ በኢትዮጵያ ብሔራዊ ቡድን ውስጥ የቆዩና ብዙ ዓለም አቀፍ የውድድር ልምድ አካብተዋል። በረጅም ርቀት ሩጫ ማለት ነው፣ በተለይ በማራቶን። እናም እዚህ ኒውዮርክ ብልጫ አሳይተው ትንሽም ቢሆነ ሽልማት ገንዘብ ለማግኘት ይሞክራሉ፣ አንዳንዴም ያገኛሉ ሲሉ አስረድተዋል። በክለቡ ፕሬዚደንት ገለጻ መሰረት አብዛኞቹ ሯጮች የሚመጡት ከአንድ የኢትዮጵያ የተወሰነ አካባቢ ነው። አብዛኞቹ እዚህ ዩናይትድ ስቴትስ ያሉ ሯጮች ከኢትዮጵያ የኦሮሞ ክልል የሚመጡ ናቸው። በግብርና ይተዳደራሉ። ወደ ትምህርት ቤት ለመሄድ ብዙ ርቀት ይጓዛሉ። በዚያ ምክንያት ይሮጣሉ። በተጨማሪ ደግሞ በኢትዮጵያ የሩጫ ስፖርት በጣም የታወቀ ነው ነበር ያሉት ቢልስታብ አክለውም እነዚህ ሯጮች በተለይ በኦሎምፒክና ሌሎች ዓለም አቀፍ ውድድሮች ጥሩ ውጤት ያስመዘግባሉ። ግባቸውም ይኸው ነው። ኢትዮጵያውያን ሯጮች በኦሎምፒክ ማራቶን ሁለቴ የወርቅ ሜዳሊያ ተሸላሚውን አበበ ቢቂላን በማራቶን ታሪክ ገናናው አድርገው ይመለከቱታል። በቢስክሌት የቱር ደ ፋሶ ኢንተርናሽናል ውድድር ቡርኪና ፋሶ በመካሄድ ላይ ነው። አስር ደረጃዎች ያሉት ሲሆን እስከ ዛሬ ሰኞ ድረስ አራቱ ተካሂደዋል። አርብ በመጀመሪያ እለት፣ ኤርትራዊው በረከት አበበ በአንደኝነት ገብቷል። ቅዳሜ የሞሮኮው ሙሐመድ ኤል ራፋይ ቀድሟል። ትላንት እሁድ፣ ሚካኤል ሀብቶም ደበሳይ መክሰብና ዮናታን ኃይሉ ተከታትለው ከአንደኛ እስከ ሦስተኛ በመግባት ተደንቀዋል። ዛሬ አስተናጋጇ የቡርኪና ፋሶ ጋላቢ ኤስ ያርባንጋ ቀድሟል። ስዊዘርላንድ ሁለተኛ፣ ኤርትራ ሦስተኛ ሆነዋል። ውድድሩ ይቀጥላል። አድማጮች ለሀገር ውስጥና የውጭ እግር ኳስ ስፖርት ዜና በቀጥታ ወደ አዲስ አበባ እንሄዳለን። ገዛኸኝ ጽዮን መስቀል መቀጠል ትችላለህ። አመሰግናለሁ ሰለሞን። አስራ አራት ክለቦችን የሚያሳትፈው የሁለት ሺህ ስምንት የኢትዮጵያ ፕሪምየር ሊግ የመጀመሪያ ሳምንት ጨዋታዎች ባለፈው ሳምንት አጋማሽ ላይ በአዲስ አበባና በክልል ከተሞች ተጀምረው ተካሂደዋል። ትናንት የሁለተኛው ሳምንት ጨዋታ በአዲስ አበባ ስታዲየም መከላከያ የኢትዮጵያ ቡናን አንድ ለባዶ ባሸነፈበት ጨዋታ ሳሙኤል ታዬ በሰማኒያ ሰባተኛው ደቂቃ ብቸኛዋን የማሸነፊያ ጎል ለመከላከያ ያስመዝግቧል። በሁለቱም በኩል ጠንከር ያለ የመሸናነፍ ፉክክር የታየ ሲሆን ወደ መጨረሻ ሀያ ደቂቃ ሲቀር ቡናዎች መዳከም ታይቶባቸዋል። ከጥንካሬው የዘለቀውም የመከላከያ ቡድን አሸንፎ የወጣበትን ጎል ያገኘውም ተጋጣሚው በተዳከመበት ወቅት ነው። ከዚህኛው ጨዋታ በፊት የተገናኙት ደደቢት እና ኢትዮጵያ ንግድ ባንክ ሁለቱም ጎል እንዳይገባባቸው ተጠንቅቀው የጨረሱ ሲሆን ያለምንም ጎል ተለያይተዋል። አልፎ አልፎ ካደረጉት የግብ ሙከራ ውጪ አብዛኛውን ጊዜ በደካማ እንቅስቃሴ ተመልካቹን አሰልችተውታል። አለፈው ረቡዕ የፕሪሚየር ሊጉ መክፈቻ አዳማ ከነማ በሜዳው ቅዱስ ጊዮርጊስን አስተናግዶ ሁለት ለባዶ አሸንፎት ነበር። ትናንትናም ኤሌክትሪክን በተመሳሳይ ሁለት ለባዶ አሸንፎታል። አዳማ ከነማ እና ዳሽን ቢራ በሁለት ጨዋታ እኩል ስድስት ነጥብ ይዘው ፕሪምየር ሊጉን በጋራ መምራት ጀምረዋል። የደደቢት ሴቶች እግር ኳስ ቡድን ተጫዋች የነበረችው የዘውድነሽ ወርቁን ሞት ምክንያት በማድረግ ጨዋታ ከመጀመሩ በፊት በአንድ ደቂቃ የህሊና ጸሎት አስበዋታል። የድንገተኛ ህመም ህይወቷ ያለፈው የሀያ አራት ዓመቷ ዘውድነሽ ወርቁ የቀብር ስነ ስርዓት የተፈጸመው ባለፈው ሳምንት መጀመሪያ ላይ ነው። በሌላ የእግር ኳስ ነክ ዜና በመካከለኛውና በምስራቅ አፍሪካ ሻምፒዮና እና እንዲሁም በዓለም ዋንጫ ማጣሪያ ምክንያት ኢትዮጵያ ፕሪምየር ሊግ ለአርባ ቀናት እንደሚቋረጥ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የፊታችን ኅዳር ወር አጋማሽ የሚጀምረውን የመካከለኛ ምስራቅ አፍሪካ እግር ኳስ ሻምፒዮና የምታስተናግደው ኢትዮጵያ ናት። በዚህ ወደ ውጭ ዜና ስንሸጋገር የእንግሊዝ ፕሪምየር ሊግ እና የስፔን ላሊጋ የተወሰኑ ውጤቶችን ይገልጻለሁ። በተወዳጁ የእንግሊዝ ፕሪምየር ሊግ አስራ አንደኛ ሳምንት ጨዋታዎች ማንቸስተር ሲቲ አርሴናል እና ሊቨርፑል ግል ሲቀናቸው ቼልሲ ከቁልቁለት ጉዞው አልተላቀቀም። በጨዋታዎቹ መካከል ኤቨርተን ሰንደርላንድን በግማሽ ደርዘን ጎል ስድስት ለሁለት ማለት ያሸነፈበት ይጠቀሳል። ማንቸስተር ሲቲ ኖርዊች ሲቲን ሁለት ለአንድ አርሴናል ስዋንሲ ሲቲን ሶስት ለባዶ ያሸነፉ የአምናው ሻምፒዮን ቼልሲ ያውም በሜዳው ነው በሊቨርፑል ሶስት ለአንድ ሽንፈት ቀምሷል። ሌሎች ጨዋታዎችም ተካሂደዋል። ማንቸስተር ሲቲ እና አርሴናል በእኩል ሀያ አምስት ነጥብ በጎል ተበላልጠው አንደኛ እና ሁለተኛ ናቸው። ሌስተር ሲቲ በሀያ ሁለት ነጥብ ሶስተኛ ሲሆን በክሪስቲያን ፓላስ ጋር ያለ ግብ አቻ የተለያየው ማንቸስተር ዩናይትድ በሀያ አንድ ነጥብ አራተኛ ነው። በስፔን ላሊግ አስራ አንደኛ ሳምንት ጨዋታ ሪያል ማድሪድ እና ባርሴሎና ተጋጣሚዎቻቸውን አሸንፈው በእኩል ሀያ አራት ነጥብ በደረጃ ሰንጠረሹ አናት ላይ ተቀምጠዋል ሪያል ማድሪድ ላስ ፓልማስን ሶስት ለአንድ ባርሴሎና ሄታፌን ሁለት ለባዶ አሸንፈዋል። የሪያል ማድሪድ ከባርሴሎና የአስር ጎል ልዩነት አለው። ሴልታ ቪጎ በሀያ አንድ አትሌቲኮ ማድሪድ በሀያ ሶስተኛ እና አራተኛ ደረጃ ላይ ይገኛሉ። ዛሬ ደግሞ በአካባቢያችን መብራት ለመቋረጡ ተቸግሬልሃለሁ አቶ ሰለሞን፣ አሁን ለሶስተኛ ጊዜ ለመቋረጡ ሪፖርቱንም ያነበብኩልህ በባትሪ ነው። እኔ በኩል ያለው ይኸው ነው። እኔም አመሰግናለሁ ገዛህኝ። በዚሁ እንሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክሌነኝ ሰላም፣ ደህና ቆዩ አድማጮች። የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ሬዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን አፍሪካ ነክ ርዕሶች የአፍሪካ ቀንድ አገሮች የአየር ሁኔታ በቀጣዮቹ ዓመታት እየከፋ እንደሚሄድ አንድ አዲስ የወጣ ጥናት ገልጧል። በተለይም የሶማሊያ የጅቡቲና የኢትዮጵያ የአየር ሁኔታ እየሞቀና እየተለወጠ እንደሚሄድ አዲሱ ጥናት አመላክቷል። አዲሱ የጥናት ዘገባ የአፍሪካ ቀንድ አካባቢ እርጥበት እያገኘ ይሄዳል የሚለውን በኮምፒውተር የወጣውን ሞዴል የሚጻረር ሆኗል። የአሜሪካ ድምፅ ራዲዮ የእንግሊዝኛ ክፍል ባልደረባ ጆዲ ካፖ ያጠናቀረውን ዘገባ አዳነች ፍሳዬ ለዚህ ፕሮግራም አቅርበዋለች። ድርቅ በአፍሪቃ ቀንድ ሀገሮች በየጊዜው የሚፈራረቅ ሲሆን የምግብ ዋስትናን ይፈታተናል። እየተደጋገመ መሄዱም አልቀረም። ባለፈው መጋቢት፣ ሚያዚያና ግንቦት ወራት ወቅት የተጠበቀውን ያህል ዝናብ ባለመገኘቱ በአካባቢው ውጥረት ሊያባብስ ይችላል። ጥናትና ምርምር የሚያካሂዱት ምሁራን ለግኝታቸው ከፊል መሰረት የሚያደርጉት በአደን ባህረ ገብ መሬት ባህር ውስጥ የሚያገኙትን የጥንት ስብርባሪዎች ስብስብ ነው። ጥንታዊ ስብርባሪዎች ክምችት ባለፉት ሁለት ሺህ ዓመታት ውስጥ በአካባቢው ስለነበረው የአየር አይነት ያመላክታል። የእንደዚህ አይነቱ መስጥናትና ምርምር ፓሊዮክላይማቶሎጂ ይባላል። በመላ ዓለም ታሪክ ስለተከሰተው የአየር ለውጥ ያስከተለውን ሁኔታ የሚመረምር ሳይንስ ማለት ነው። የጥናቱ ዘገባ ዋና አስተባባሪ በአሪዞና ዩኒቨርሲቲ የሚያስተምሩ ተባባሪ ፕሮፌሰር ጀሲካ ተርኒ ናቸው። የ2ኛው ምት ዓመት ስብርባሪዎች ክምችት የአፍሪካ ቀንድ ሀገሮች የአየር ሁኔታ ወደ ድርቅ እያመራ መሄዱን አመላክቷል። ይህም በኮምፒውተሮች ከሚታየው ነገር ጋር እንደሚጻረር ጄሲካ ተርኒ ያብራራሉ። ለወደፊቱ በአፍሪካ ቀንድ ስለሚኖረው የአየር አይነት የሚተነብዩት የኮምፒውተር ሞዴሎች በአፍሪካ ቀንድ እርጥበት እየጨመረ እንደሚሄድ ነው የሚያሳዩት። ስለሆነም አዲሱ የጥናት ዘገባ ከሚለው ጋር ሲነጻጸር መሰረታዊ የሆነ ልዩነት እንዳለው እናያለን። እናም የአዲሱ ዘገባ አላማ ለምን ድርቅ እየበረታ እንደሚሄድ እና ምን እንደሚያስከትል ለመገንዘብ ነው። የአፍሪካ ቀንድ የአየር ሁኔታ እየደረቀ እንደሚሄድ ነው ለመገንዘብ የቻል ነው። ተማራማሪዎቹ ይህን ጥናት ሲያካሂዱ የኮምፒውተር ሞዴሎቹ የሚያሳዩትን ለማረጋገጥ ነበር የጠበቁት። ሆኖም በተቃራኒ ሆኖ ተገኘ። ሞዴሎቹ ካመላከቷቸው ትንበያዎች አንዳንዶቹ በአፍሪካ ቀንድ ያለውን የዝናብ ይዘት በትክክል ለማቅረብ ችግር ስለገጠማቸው ሊሆን ይችላል። የአፍሪካ ቀንድ የአየር ሁኔታ እየረጠበም ሆነ እየደረቀ የመሄዱ ጉዳይ ትልቅ አንድምታ እንደሚኖረው ትን ጠቁመዋል። የኮምፒውተር ሞዴሎቹ እንደሚሉት የአፍሪካ ቀንድ ክልል እርጥበት እየበዛበት የሚሄድ ከሆነ የጎርፍ መጥለቅለቅ ችግር ይኖራል። የውሃው መጠን ከሚፈለገው በላይ ይሆናል ማለት ነው። የአየሩ መድረቅ ሁኔታ እየተባባሰ ከሄደ ደግሞ ድርቅ ረሃብና የምግብ ዋስትና መጥፋትን ያስከትላል። በአደን ባረሰላጥ የተገኘው ጥንታዊ ስብርባሪዎች ክምችት እንደሚያመለክተው ከቅርብ ጊዜያት ወዲህ በአፍሪቃ ቀንድ የታየው የአየር መድረቅ መጠን ካለፉት 2ሺ ዓመታት ወዲህ ያልታየ መሆኑን ጀሲካ ተርኒ ጠቁመዋል። ከዚህ በፊት የታየውን የለውጥ መጠን ልናሰላ እንችላለን። ከ300 ዓመታት ገደማ በፊት አሁን ካለው የአየር ሁኔታ የተሻለ እርጥበት ነበር። የ20ኛው ምዕት ዓመት ሁኔታ ለየት የሚያደርገው ነገር ግን ከእርጥበት ወደ ድርቅ የሚታየው ለውጥ ምን ያህል ፈጣን መሆኑ ነው። ቢያንስ ካለፉት 1000 ዓመታት ወዲህ እንዲህ አይነት ፈጣን ሽግግር አልታየም። ይህን የምንለውም ከጥንታዊ የስብር ባሪዎች ክምችት ባገኘነው ምልከታ መሰረት ነው። የድርቁ ሁኔታ ሊፋጠን የቻለው ከግሪንሃውስ ጋዞች መብዛት ጋር የተሳሰረ ነው ይላሉ ባለሙያዋ ተርኒ። as we increase greenhouse gases, we're potentially driving a very rapid change in the hydrological cycle. የጋዝ ልቀቶች እየጨመሩ ሲሄዱ በአፍሪካ ቀንድ ያለው የውሃ ይዘት በጣም ፈጣን የሆነ ለውጥ ይፈጠራል ማለት ነው። ይህ ክስተትም መላው ክልል እየደረቀ እንዲሄድ ያደርጋል። የማናውቀው ነገር ቢኖር መሬት ላይ ሲውል እንዴት እንደሚሰራ ነው። የአሪዞና ዩኒቨርሲቲ ተባባሪ ፕሮፌሰር የድርቁ ሁኔታ ረዘም ያለ ጊዜ የሚወስድ ቢሆንም በተወሰኑ ዓመታት ውስጥ ለየት ያለ ሁኔታ ሊፈጠር እንደሚችል ያስረዳሉ። እንደ ሌላው ጊዜ ሁሉ የድርቅና የእርጥበት ወቅቶች ይኖረናል። ስለሆነም ሁሌም ድርቅ ብቻ ይሆናል ማለት አይደለም። ከተለመደው ጊዜ የበዛ የድርቅ ጊዜ ይዘወትራል ማለት ነው። የአየር ንብረት ሁኔታ በየጊዜው መቀያየሩ አይቀርም። ትልቁ ጥያቄ የእርጥበቱ መጠን ለእርሻ የሚበቃ ያህል ይሆን እንደሆነ ነው። ትልቁ ጥያቄ የእርጥበቱ መጠን ለእርሻ የሚበቃ ያህል ይሆን እንደሆነ ነው። ለምሳሌ ስለ ሰሃራ ምድረ በዳ የተደረገው ጥናት በአንድ ወቅት አካባቢው በቡቃያዎች የተሞላ እንደነበር አሳይቷል። ይሁንና ከአምስት ሺህ ዓመታት በፊት በፍጥነት የተስፋፋ ድርቅ ገባ። ሰሃራ አካባቢን ሸፍኖ የነበረው ቡቋያ ታዲያ ከ200 ዓመታት ባነሰ ጊዜ ውስጥ ጠፋ። ይህ ተመክሮም የአየር ንብረት ለውጥ በአጭር ጊዜያት ውስጥ ለውጥ ሊያሳይ የሚችል መሆኑን ተማራማሪዎች ያስገነዝባሉ። የአፍሪቃ ቀንድ ሀገሮች የአየር ሁኔታ በቀጣዮቹ ዓመታት እየደረቀ እንደሚሄድ የሚያስረዳው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን አድማጮች። የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ሬዲዮ ጣቢያ በ1922ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከደረሱን መካከል ለሰዓቱ ጥቂቱን እናሰማ። ለሬዲዮ መጽሔት አዘጋጆች አዲሱና አሉላ እንዴት ናችሁ? ያው ሁልጊዜ እናንተን ፕሮግራም ያው ቢሆን እከታተላለሁ። በተለይ ደግሞ እናንተ የምታቀርቡትን ፕሮግራም እጅግ አድርጌ ነው የምወደው። ደግሞ እንደ አጋጣሚ ባለፈው ስለ መጋቢ ሐዲስ ስላቀረባችሁት በሬዲዮ መጽሔት በጣም የተደነቅኩት እጅግ እንዲህ እንዲህ አይነት ነገሮች ምክንያቱም የሰውየው ከቲያትር ጥበብ ጋራ የቀረበ ትልልቅ ነገሮች ሲነሱ ሰማሁ እና እኔም እየሰራሁበት ያለ ጉዳይ ስለሆነ ስታቀርቦት ገረመኝ እና ከዚህ ሰው ጋር ያላችሁን ንግግር እባካችሁን ሰፋ አርጋችሁ አቅርቡት። ብዙ የሚወጣው ሰው ነው፣ ብዙ ሊናገር የሚችል ሰው ነው። ሰፋ አርጋችሁ አቅርቡት። በጣም ነው ማመሰግናችሁ። ያለፈውን ማሳሰቢያ ግን አትርሱ። የቲያትር ጥበብ ልዩ ፕሮግራም ብላችሁ እባካችሁን ክፈቱ። በጣም አመሰግናለሁ። ባይ ጤና ይስጥልኝ። ውድ ቪኦኤዎች ጉቱ እባላለሁኝ። ከዚህ በፊት ላቀረባችሁ ኢንተርቪው፣ የአቶ ዳውድ ኢብሳ እና የቶሌራ አደባ እጅግ በጣም ነው ያስደሰተኝ። በአንጻሩ ደግሞ አቶ ሌንቾ ባሲ ምን እንደነካቸው አላቅም። እንዴት ለትግራይ ነፃ አውጪ ግንባር ለማደግደግ እንደፈለጉ በጣም የኦሮሞ ሕዝብ አሳዝነዋል። ለማንኛውም ፒኤ ኤፍዲ ብራቦ ብራቦ ብራቦ! አሁን ግንኙነት ፈጥራችሁ ለመታገል የሲዳማ፣ የቤንሻንጉል፣ የግምቤላ፣ የኦጋዴንያ፣ የኦሮሞ ነጻነት ግንባር ህብረታችሁን በጣም እንደግፋለን። በርቱ በርቱ በርቱ፣ ከጎናችሁን እንላለን። ለተሰጠኝ እድል አመሰግናለሁ። ጤና ይስጥልኝ። አንድ አድማጫችሁ በሐሙስ ምሽት በሰለሞን የተላለፈውን የቪዥን ኢትዮጵያን ዘገባ በተመለከተ የዶክተር ካሳ ከበደን ንግግር ለምን ቆርጣችሁ አቀረባችሁ ብለው መወረፋቸው ገርሞኝ ነው የደወልኩት። የተቆረጠው ንግግርም ብለው አቶ ኢሳያስ እናንተን መገንጠል አትችሉም፣ መብቶ ያለን እኛ ብቻ ነን ብለው ለህዋቶች ነግረዋቸዋል ነው። በመሰረቱ እሳቸውማ የተናገሩት ኢሳያስ የኢትዮጵያን መበታተንም እንደማይፈልጉም ሽንጤን ገትሬ እሟገትላቸዋለሁ ብለዋል። እዚህ ላይ ለማንሳት የፈለግኩት ኢሳያስ የኢትዮጵያን መገነጣጠን የማይፈልጉ ከሆነ እንዴት ሆኖ ነው ኦኤልፍን፣ ኦኤንኤልፍን፣ የቤኒሻንጉል ነጻዎችን እንዲሁም የሲዳማ ነጻዎችን የሚደግፉት? ሸሪክ ጠመን አስተያየት የላካችሁልንን ሁሉ እናመሰግናለን። ተዘዋዋሪ ስልካችንን ለማስታወስ 202 205 9942 የውስጥ መስመር 14 ነው። አስተያየቶቻችውም በድምጽ በተቀረጸው መመሪያ መሰረት አኑሩልን። አስተያየቶቻችሁ በተላለፉ ፕሮግራም አዲስ እንዲተላለፉ በምትፈልጉት ፕሮግራም ላይም ሊሆን ይችላል። በኢሜይል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። አድማጮች የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅታችንን ነው። ፕሮግራማችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። አሁን እንቀጣዩ ዝግጅት ጤና ነው። የጤና ፕሮግራም አዘጋጅና አቅራቢ ሰለሞን አባተ ነው። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ አጠር አጠር ያሉ ጤና ነክ ዘገባዎችን ነው ቲቢና ኤችአይቪ የፊታችን ሰኔና ሐምሌ ውስጥ የደቡብ አፍሪካዋ ደርባን ሁለት ግዙፍ ዓለም አቀፍ ጉባኤዎችን ታስተናግዳለች። ከሰኔ 13 እስከ ሰኔ 16 2008 ዓ.ም የሚካሄደው በቲዩበርክሎሲስ ወይም በምሕፃር ቲቪ ላይ የሚነጋገር ዓመታዊው ዓለም አቀፍ ጉባኤና ከሐምሌ 10 እስከ ሐምሌ 15 2008 ዓ.ም ለአንድ ሳምንት የሚመክረው 21ኛው ዓለም አቀፍ የኤድስ ጉባኤ የሁለቱን እጅግ ገዳይ የጤና እክሎች እንደገና ይፈትሻሉ። ቲቢና ኤች አይ ቪ ጨርሶ ሊነጣጠሉ በማይችል ሁኔታ የተቆራኙ ወረርሽኞች እንደሆኑ የዓለም አቀፉ የኤድስ ማኅበር ፕሬዝዳንት ክሪስ ባይረር ያስታውሱናል። ቲቢ በተጨማሪም ኤች አይ ቪ በደማቸው ውስጥ ለሚገኝ ሰዎች አድፋጭና አጋጣሚ ጠብቆ አጥቂ ከኤች አይ ቪ ጋር ባለው መደጋገፍም ወደ ሞት የሚያዳርስ አሁንም ቀንደኛው ችግር መሆኑን ባይረር ከባልደረባዬ ጆርዲ ካፖ ጋር ባደረጉት ቃለ ምልልስ ተናግረዋል። በኤድስ ምክንያት ከሚደርሰው ሞት ወደ 25 ከመቶ ለሚሆነው ሰበቡ ከኤችአይቪ ጋር የተጣመረ ቲቢ ነው። ሰዎች ለቲቢም ለኤችአይቪም የተጋለጡ ከሆነ የቲቢ አምጪው ህዋስ ሳምባ ላይ ብቻ ሳይሆን በሌሎች የሰውነት አካሎች ውስጥ የሚኖርና የተፋጠነ የጤና ሁኔታ ማሽቆልቆልን ያስከትላል ይህ ቲቢ 2016 ተብሎ የተሰየመ የደርባኑ የሁለት ቀናት ስብሰባ ከኤድስ ጉባኤው ቀደም ብሎ የመካሄዱን ጥቅም የኤድስ ማኅበሩ ፕሬዚደንትና በጆንስ ሆፕኪንስ ዩኒቨርሲቲ የብሉምበርግ የሕብረተሰብ ጤና ትምህርት ቤት የወረርሽኝ በሽታዎች ፕሮፌሰር ክሪስ ባይረር ሲጠቁሙ ዓለም አቀፍ የኤድስ ጉባኤ በአንዲት ታዳጊ ሀገር ሲካሄድ የመጀመሪያዋ ደቡብ አፍሪካ እንደነበረችና ስብሰባው የተጠራውም የዛሬ 16 ዓመት እዚያው ደርባን ላይ እንደነበር ያስታውሳሉ። ከዚያ በተጨማሪም ዓለም አቀፉ ጉባኤ ከሳይንሳዊ ጉዳዮች ወጣ ብሎ የኤችአይቪ ኤድስን ማኅበራዊና ምጣኔ ሀብታዊ ጫናዎች ሲፈትሽም ያ የደርባን ስብሰባ የመጀመሪያው ነበር። ኤችአይቪን ማከምና አዳዲስ የመያዝ አጋጣሚዎችን መከላከል ቲቢን ለመቆጣጠር ቁልፍ መንገድ መሆኑን ባይረር በአጽንኦት ያሳስባሉ። ወደ አፍሪካ ከ16 ዓመታት በኋላ የመመለስና ጉባኤውን እንደገና እዚያው የማድረግ ሐሳብና ውሳኔ በቲቢና በኤችአይቪ መካከል ያለውን ቅንጅትና መተጋገዝ እንደገና ለመፈተሽና አጉልቶ ለማየትም እጅግ ጠቃሚ ነው ብለዋል ባይረር። በተለይ በአሁኑ ጊዜ እያደጉ በሚሄዱ ሦስት አስጊ ደረጃዎች ለመድኃኒት አልበገር የሚሉ የቲቢ አይነቶች እየበዙ መምጣት ሕክምናውንም ይበልጥ አዳጋች እያደረገና ችግሩን እያወሳሰበው እንደሆነ ፕሮፌሰር ባይረር ተናግረዋል። ዛሬ በዓለም ዙሪያ ካለው ዘጠኝ ሚሊዮን አካባቢ የሚሆን የቲቢ ህመምተኛ ግማሽ ሚሊዮን ያህሉ ለእነዚህ ለመድኃኒቶች ለማይበገሩ የቲቢ አይነቶች የተጋለጠ እንደሆነ ባይረር አመልክተዋል። ያሉትን ለቲቢ ህክምና የሚውሉ መድኃኒቶችን ሁሉ መቋቋም የሚችለው እጅግ የከፋው ቲቢ አምጪ ህዋስ ደቡብ አፍሪካ ውስጥ እየታየ ነው። በእርግጥ ደቡብ አፍሪካ ብቻ አይደለችም። ሌሎችም አካባቢዎች ውስጥ እንዲሁ ችግሩ እግሩን እያስገባ ነው። በተለይ ኤችአይቪ በደማቸው ውስጥ በሚገኝ ህሙማን ላይ ችግሩ የበረታ ነው። እንግዲህ ስጋቱና ችግሩ እንዲህ አፍጥጧል። በሌላ በኩል ደግሞ የገንዘብ እጥረትና የበጀት ማነስ ዓለምን የቲቢ ኤች አይ ቪውን ያህል ሰቅዞ ይዟል። የፊታችን ህዳር 21 በዚህ ዓመቱ የዓለም የኤድስ ቀን የዓለም የጤና ድርጅት አዲስ የኤች አይ ቪ ሕክምና መመሪያ እንደሚያወጣ ነው ባይረር የሚናገሩት። በአዲሱ መመሪያ መሰረት ኤች አይ ቪ በደሙ ውስጥ የታየ ማንም ሰው ሕክምናውን ወዲያው እንዲጀምር ይደረጋል። ይህም ማለት 22 ሚሊዮን ሰው አሁን ባለው 18 ሚሊዮን ሰው ተጠቃሚ በሆነበት የሕክምና ሥርዓት ውስጥ ይጨመራል። 37 ሚሊዮን ቋሚ የኤች አይ ቪ ታካሚ ሊኖር ነው ማለት ነው። በዚህ ሁኔታ ውስጥ አንድ አሳሳቢ ዜና አንድ ደግሞ በጎ ዜና አሉ። ከአሳሳቢው እንነሳ። ይህንን ያህል ግዝፈት ያለው ሰው ያለማቋረጥ ለማከም ብር ያስፈልጋል። ብር፣ ብር፣ በጣም ብዙ ብር። ይሁን እንጂ ኤች አይ ቪ በደማቸው ውስጥ የሚገኝ ሰዎች ሕክምናውን እንዲጀምሩ የሚደረገው የጤና ሥርዓታቸው ሳይቃወስና የከበዱ የሕመም ስሜቶችን ሳያዳብሩ በሙሉ ጤንነታቸው ወቅት በመሆኑ ምክንያት የሕክምና ዋጋ ቀስ በቀስ እየወረደ ይሄዳል። ለምን? ለነዚያ ተጓዳኝ በሽታዎች ከመንበርከካቸው በፊት ጤናቸውን የመገንባት ሥራ ስለሚከናወን በከባድ ሁኔታ ታሞ የሚታከም ሰው ቁጥር በእጅጉ ይቀንሳልና፣ በመሠረቱ በሽታን ከማከም ይልቅ በሽታን የመከላከል ሕክምና ነው የሚሰጠው። የዘንድሮው የኤድስ ጉባኤ መሪ ቃል መተካከልና መብቶች አሁን የሚል ነው። ኮሌራ የዓለም የጤና ድርጅት አፍሪቃና መካከለኛው ምስራቅ ውስጥ እየታዩ ያሉ የኮሌራ ወረርሽኞችን ለመቆጣጠር ጥረት እያደረገ መሆኑን አስታውቋል። ለወረርሽኙ የተጋለጠው ሰው በሺዎች የሚቆጠር እንደሆነም የሊሳ ሽላይን የጄኔቫ ዘገባ ይናገራል። ባለፉት ጥቂት ሳምንታት ውስጥ ኮንጎ ዲሞክራሲያዊት ሪፐብሊክ፣ ታንዛኒያ፣ ኢራቅ፣ ባሕሬንና ኩዌት ውስጥ ከ10 ሺህ በላይ ቁጥር ያለው ሰው በኮሌራ መያዙና መቶ ሰባ የሚሆን ሰው መሞቱም ተዘግቧል። በተለይ ባለፉ 20 ዓመታት እጅግ የከበዱ የኤልኒኞ የአየር መለዋወጥ ሁኔታዎች በሚያስከትላቸው ከባድ ዝናብና ጎርፍ ምክንያት ኮሌራን ጨምሮ ውሃ ወለድ በሽታዎች እየተስፋፉ በሚታዩባት አፍሪካ ከባድ ስጋት ያለ መሆኑን የWHO የወረርሽኞች መምሪያ የቡድን መሪ የሆኑት ዶሚኒክ ሌግሮ ተናግረዋል። እንዲህ አይነቱ ሁኔታ በምስራቅ አፍሪካ ሀገሮቹ ታንዛኒያ፣ ዩጋንዳ፣ ሞዛምቢክና ኬንያ የታየው የዛሬ 18 ዓመት በኢትዮጵያ አቆጣጠር በ1990 ዓ ም አካባቢ እንደነበረ ሌግሮ አስታውሰው ያኔ ለሁለት ዓመታት በዘለቀው ወረርሽኝ 200 ሺህ ሰው መታመሙንና 8 ሺህ ሰው መሞቱን ተናግረዋል። ስለዚህ አሉ ሌግሮ ለዚህ መዘጋጀትና ወረርሽኙን በተቻለ ፍጥነት መቆጣጠር አለብን። ካለፈው ነሐሴ አጋማሽ ወዲህ ባለው ጊዜ ታንዛኒያ ውስጥ አምስት ሺህ ሰው ታሞ 74 ሞቷል። የበለጠችው ተጎጂ የሆነችው ደግሞ ዋና ከተማይቱ ዳርኤስ ሰላም ነች። ኮንጎ ውስጥ አራት ሺህ ሰው መታመሙን የመዘገበው የዓለሙ የጤና ድርጅት እስካለፈው ሳምንት ዘጠና አምስት ሰው በኮሌራ መሞቱን ተናግሯል። የክትባት እጥረት ወረርሽኙን ለመቆጣጠር እየተደረገ ያለውን ጥረት በእጅጉ እየጎዳው ሲሆን 40 ሚሊዮን ሰው ለኮሌራ በተጋለጠባት አፍሪካ ባለፈው ዓመት የቀረበው ክትባት 2 ሚሊዮን ብቻ ነበር። ፖሊዮ። ባለፈው ሳምንት ዓለም የፖሊዮን ቀን አስበው ውሏል። ዜናው በጎ ነበር። እንደዚህ ዓመት ፖሊዮ አሽቆልቁሎ የታየበት ጨርሶ አልነበረም። አፍሪካ ውስጥ ለ12 ወራት የፖሊዮ አለመከሰት ማለት በእውኑ ታላቅ ስኬት ነው። ዶክተር ኤልያስ ዱሪ ናቸው ይህንን ያሉት። በዓለም የጤና ድርጅት የፖሊዮ ማጥፋት ዘመቻ የአጣዳፊ ሁኔታዎች አማካሪ ናቸው። ዶክተር ኤልያስ ከሦስት ዓመታት በፊት ከዓለም የፖሊዮ ቁጥር ግማሹ የነበረባት ናይጄሪያ ዘንድሮ ከፖሊዮ ወረርሽኞች መዝገብ ተፍቃለች። ፖሊዮ እንግዲህ ተዳክሞ ባለበት ሁኔታ ጨርሶ እንዳይመለስ ለማድረግ የክትባት ዘመቻው መጠናከር እንዳለበት ደብሊዩ ኤች ኦ አሳስቧል። እንዲህ ከሆነ በካሮል ፒርሰን ዘገባ መሠረት ፖሊዮ በመጪዎቹ አራት ዓመታት ውስጥ በአውሮፓ የዘመን አቆጣጠር እስከ 2019 ዓ ም ላይመለስ ይጠፋል። ጤና ይስጥልኝ። ለዛሬ ከቪኦኤ ጤና ለጤና አድማጮች ከአሜሪካ ድምጽ ሬዲዮ ጣቢያ ከአማርኛው ቋንቋ ዝግጅት ክፍል ስትከታተሉት የቆያችሁት ፕሮግራም ወደ መጠናቀቁ ነው። በቀሩን ጥቂት ደቂቃዎች ከአዲሱ አበበ የማጠቃለያ ዜና እንስማ። አመሰግናለሁ። አንቺ ፕሮዲሰር ሆኖች መስራትሽ እዚህ ጋቢና ገብተሽ ለማቀላጠፍ የረዳሽ ይመስለኛል። ግሩም ነው። የቀድሞሽ የቀድሞ የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ሀብታሙ አያሌውን ጨምሮ በሌሎች አራት የተቃዋሚ ፓርቲ አመራሮች ክስ ላይ የበታች ፍርድ ቤት የሰጠውን ብይን አስመልክቶ አቃቢ ሕግ ላቀረበው የይግባኝ አቤቱታ የፌዴራሉ ጠቅላይ ፍርድ ቤት ዛሬም ውሳኔ አልሰጠም። ፍርድ ቤቱ ዛሬ ውሳኔ ሊሰጥ ያልቻለው የታች ፍርድ ቤት ብይን የሰጠበት መዝገብና አቃቢ ሕግ ያቀረባቸው ማስረጃዎች ስላልደረሱት መሆኑን ገልጧል። ትናንት ውድ በአንድ የሞቃዲሾ ሆቴል ውስጥ የደረሰውንና በትንሹ ለ12 ሰዎች ሞት ምክንያት የሆነውን የአማጺውን አልሻባብ ጥቃት የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት አወገዘ። ከሞቱት 12 ሰዎች መካከል የሆቴሉ ባለቤት አንድ ወታደራዊ አዛዥና ሁለት የምክር ቤት አባሎች ይገኙባቸዋል። ግብፅ ውስጥ የተከሰከሰው የሩሲያ አውሮፕላን የተበላሸው ከአውሮፕላኑ ውጪ በተፈጠረ ችግር መሆኑን አንድ የአየር መንገዱ ባለስልጣን አስታወቁ። አውሮፕላኑ አየር ላይ እንዳለ ብትንትኑን ያወጣው አንዳችም የቴክኒክ ብልሽት ኖሮት አይደለም ያሉት የበረራ ዲሬክተር አሌክሳንደር ስሚርኖቭ ናቸው። ወደ ሶሪያ የተላከው የዩናይትድ ስቴትስ ልዩ ኃይል ለወረራ ወይም ለጦርነት አይደለም ይላል ዋይት ሀውስ ልዩ ኃይሉ ሶሪያ ውስጥ ሆኖ ከወታደሮች ጋር ጎን ለጎን በውጊያ የሚሰማራ እንደማይሆን በመከላከያ ጉባኤ ላይ የገለጡት የብሔራዊ ደህንነት ረዳት አማካሪ ቤን ሮድስ ናቸው። የኢራቅ ምክር ቤት በጠቅላይ ሚኒስትሩ ስልጣን ላይ ገደብ ጣለ። አዲስ እርምጃ በሚወስዱበት ጊዜ ሁሉ የምክር ቤቱን አባላት እውቅና ማግኘት እንዳለባቸው ነው የተወሰነው። ጃፓን የደቡብ ኮሪያን ባህረ ገብ መሬት በወረረችበት ጊዜ ለወሲብ አገልግሎት የተፈረደባቸውን የደቡብ ኮሪያ ሴቶችን ጉዳይ በተመለከተ የተነሳ ውዝግብ በፍጥነት ለማቆም የደቡብ ኮሪያዋ ፕሬዝዳንት ፓርክ እና የጃፓን ጠቅላይ ሚኒስትር ሺንዞ አቤ ገለጡ። የምሽቱ ዋና ዋና ዜናዎች እነዚሁ ነበሩ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በኢትዮጵያ አቆጣጠር በየቀኑ ከምሽቱ 3 እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ የሚያሰማውን ፕሮግራም የዛሬ ዝግጅቱን እዚህ ላይ ያበቃ። በአማርኛው ቋንቋ ፕሮግራም ነገ ማታ ከአንድ ሰዓት ተኩል ከዚያም በመደበኛው ከሶስት እስከ አራት ሰዓት በምናቀርባቸው ፕሮግራሞች እንገናኛለን። ያስተናገድኳችሁ እኔ ጽዮን ግርማና አዲሱ አበበ በዚሁ እንሰናበታለን። ቀጥሎ የትግረኛው ፕሮግራም ይቀርባል። በእኛ በኩል ሰላም ደሩ፣ ደህና ደሩ። The voice of America. Yeah. The OA.